አቶ ነአምን ዘለቀ የቀድሞ የአርበኞች ግንቦት ሰባት ከፍተኛ አመራር አባልና የውጭ ጉዳይ ኃላፊ ዶክተር ዮሐንስ ገዳሙ በጆርጂያ ግዊኔት ኮሌጅ የፖለቲካል ሳይንስ መምህር። ዶክተር ዮሐንስ አሁኑ መጪው ምርጫ ለኢትዮጵያም ሆነ ለኢትዮጵያውያን ኬታማ ከሆነ ፋይዳው ምን ይሆናል? ኢትዮጵያን የወደፊት እጣ ፈንታ ወዴት ሊያመራ ይችላል? ስኬት ካልገጠመውና ክሽፈት ከገጠመውስ ምን መዘዞች ምን ጠንቆች ይኖሩታል? መንግስት ደጋፊ መሆኑ ወይም ደግሞ ሌላ ከመንግስት ጋር የተያያዘ ነገር መኖር የለበትም። ለሁሉም የሀገርን ጥቅም ከማስከበር አንፃር ሁሉም ኢትዮጵያዊና ትውልደ ኢትዮጵያዊ የሚችለውን ማድረግ አለበት ብዬ እኔም ጥሬ ማስተላለፍ ፈልጋለሁ። ከዛ ውጭ ይሄ ምርጫ ፋይዳው በጣም ትልቅ ነው። ምክንያቱም ኢትዮጵያ በሕዝብ የተመረጠ መንግስት ይኖራታል ማለት ነው። ምክንያቱም ዶክተር አብይ አህመድ የሚመሩት መንግስት ያው ከአንደኛ ምርጫውም ከተራዘመም አንድ አመትም የነበረው እንደ ትራንዚሽን ስለሚቆጠር አሁን ይሄ ምርጫ በአግባቡ ተከናወነ ኢትዮጵያ የተመረጠ መንግስት ለጅት ህዝባዊ ተቀባይነት ያለው መንግስት ይኖራታል ማለት ነው። ይሄ ደግሞ ለኢትዮጵያ ጠላት ለሆኑ ኃይሎች፣ ውስጣዊም ሆነ ውጫዊ፣ ትልቅ ፎታ የሚሰጥ ነገር ስላልሆነ በሚችሉት መንገድ ይህን ነገር ለማበለሻሸት የሚጥሩት ነገር ይኖራል። ከዛ አንጻር የዚህን ምርጫ በአግባቡ መፈጸም የሀገር ውስጥ ጉዳይ ብቻ ሳይሆን የውጭ ጉዳይ ፖሊሲውም አካል አድርጎ ወይም ስትራቴጂዎች ወይም ደግሞ ሀሳቦች ሊሸጡ የሚገባቸው ሀሳቦች ከሚባሉት ጋር አድርገው ለሌሎች አጋር ወይም ዕርዳታ ሰጪ ሀገራት ወይም ደግሞ አጋር ሀገራት ማስረዳት ተገቢ ይሆናል። ኢትዮጵያዊ ማህበረሰብም ይሄ ምርጫ ምን ማለት እንደሆነ ከዚህ አንጻር ተመልክቶት፣ ቀጥተኛ የሆነ አሳታፊ የሆነ ነገር እስካለ ድረስ በዛ የሚሳተፍበት መንገድ እንዲበረታታ ነው እኔ የምመክረው። ይህን ነው ማለት የምችለው። አምስ በተለይ አሁን በሚካሄደው የሰኔ አስራ አራቱ ምርጫ ማንም ያሸንፍ ማን አብላጫ ወንበር ይዞ ራሱን የቻለ መንግስት ቢያቆም፣ አለበለዚያም የጥምር መንግስትም የሚመራ መንግስት ቢቆም በቀጣዮቹ የመጀመሪያው የአምስት ዓመት የምርጫ ዘመን ጊዜ ውስጥ የቆመው መንግስት ለኢትዮጵያ አንገብጋቢ ናቸው የግድ እነዚህ ሊከወኑ ይገባል ቅድሚያ ሊሰጣቸው ይገባል ብለው የሚሉት ምን ይሆናሉ? ጭሩ ይሄ ምርጫ በጣም ትልቅ ፋይዳ ያለው ነው። እንደሚታወቀው አሁን ያለው መንግስት የለውጥ መንግስት ነው። በፓርላማው ህገ መንግስታዊ እንትኑን ተከትሎ ኤክስቴንሽን የተሰጠው መንግስት ነው እና ቅቡልነትና ህጋዊነት እንዲኖር ይሄ ምርጫ መደረጉ በጣም ኢምፖርታንት ነው። የአብላጫ ወንበር ያገኘም ሆነ መቀመጫ ፖለቲካ ፓርቲ ወይም ደግሞ ሁለት ፓርቲዎች በጠነቋቁት መንግስት ውቸቨር ወይ በየትኛውም ውጤት ይምጣ ኢትዮጵያ ውስጥ የተመረጠ በህዝብ በአብዛኛው የተመረጠ መንግስት መምጣቱ ትልቅ ፋይዳ አለው። ይሄ ምርጫ ደግሞ ከሌሎቹ ምርጫዎች ሀገራችን እስከተደረጉት የሚለየው ብዙ ባህሪ ያለው ዲስፓይት ኦል ዘ ቻሌንጅ ያሉ ተግዳሮቶች ቅድም ያልናቸው ምክንያት የለውጡ መንግስት የገጠሙት ሁሉ እንደተጠበቁ ሆነው ይሄ ለውጥ መንግስት አንዱ ያደረገው ነገር ምርጫ ቦርዱ ፎር ፈርስት ታይም ነፃ፣ ገለልተኛ እና ክሬዲብል በሆነ አመራር የሚመራ ነው። ከዚህ በፊት ባላየነው በቲፒኤልኤፍ የበላይነት በሚዘወረው የኢህአዴግ ጊዜ በተደረጉ ምርጫዎች ያላየናቸው። ተመጣጣኝ የሆነ ፌር የሆነ የዲቤት የካምፔን ሁኔታ አለ። በእርግጥ አንዳንድ ሪጂኖች በተለይ በኦሮሚያ ክልል ካምፔን ለማድረግ ኮምፒት ለማድረግ አልተቻለም። ይሄ ደግሞ ያልሆነበት ኢን ደ ሜይን ዋናው ሪዝን ከፌዴራል ከፌዴራል መንግስቱ ጋር የተያያዘ ሳይሆን ተቃዋሚ ነን ለዴሞክራሲ ቆመናል የሚሉ ተቃዋሚ ነን የሚሉ ኃይሎች የፅንፈኝነትና አክራሪነትን እዛ አካባቢ እየሰበኩ የአካባቢውን አንዳንዱን ሰው ባልሆነ አቅጣጫ እየነዱ ባሉ ስጋቶች ምክንያት አብዛኛው ሪጅን ውስጥ ካምፔን እየተደረገ ነው። አርባ ሰባት የፖለቲካ ድርጅቶች በሪጅን ደረጃ በክልል ደረጃ በፌዴራል ደረጃ እየተወዳደሩ ነው እንደምንከታተለው ላይቭሊ የሆነ ሮበርት የሆነ ድቤት ጠንካራ ድቤት ክርክሮች በየሚዲያው ላይ በተለያዩ ሾዎች ላይ የተለያዩ ፓርቲዎች እያቀረቡ ነው። ይሄ ከዚህ በፊት ያልነበረ ሁኔታ ነው። ሚዲያውን ካየነው ሀገር ውስጥ ያለው ሚዲያ፣ በውጭ ያለው ሚዲያ ጃም ሳይደረግ ሳይቋረጥ ኢቨን በመንግስትን ከመተቸትም አልፎ አገሪቷን ዲስታብላይዝ የሚያደርጉ ሁሉ በፍሪድ ሚዲያ ስም በነጻ ሚዲያ ስም እንደፈለጋቸው የፈለጋቸውን በየቀኑ የሚናገሩበት ሁኔታ ነው ኢትዮጵያ ውስጥ የተፈጠረው። ሶ በተወሰነ ደረጃ ዓለም አቀፍ ስታንዳርዶችን ያሟላ ከዚህ በፊት ያላየናቸው ኮንዲሽኖች ያረጋገጠ ምርጫ ብዙ ቻለንጆች አሉ አሉ ለምሳሌ ፈረንጆቹ አንዱ የሚያነሱት የፖለቲካ ድርጅት መሪዎች ታስረዋል፣ የተወሰኑ ፖለቲካ ድርጅቶች መንቀሳቀስ አልቻሉም ታግደዋል ሚል እነማን ናቸው ብለን ስንፈትሽ እነኚህ ሰዎች ከህግና ከኖር ከፈረሙበት የስነ ምግባር ደንብ ውጭ ከህግ ውጭ ህዝቡን ለህዝብ የሚያጋጭ ከዛም አልፎ የብዙ ኢትዮጵያን ህይወት ያስቀጠፈ ብዙ ንብረት ያወደመ ኢንሰራክሽን ቫዮለንስ ኢንሳይትመንት የፈጠሩበት ሁኔታ ከዛ ጋር በተያያዘ የታሰሩ ናቸው። እነኚህ ከምርጫው ራሳቸውን ያገለሉት በአቋራጭ ስልጣን ለማግኘት እንጂ የተሰጣቸው የተስማሙበትን ሌሎቹ ድርጅቶች እነ ዜማም እነ አብንም የተፈራረሙት ውል አለ ከገዢው ፓርቲ ጋር የስነ ምግባር ያንን ትተው የነሱን ዊል የነሱን ፍላጎት ኢምፖዝ ለማድረግ የሄዱበት መንገድ ችግር ከህግ ውጭ ስለሆነ መስመር እንዲይዙ የተጠየቁበት ሁኔታ ነው ያለ። አብዛኛው ተቃዋሚ የሚባለው በደንብ እየተንቀሳቀሰ ነው። ቻሌንጆችም ቢኖሩ እነኚህ ቻሌንጆችም እያሉ ለውጡ መንግስት ያመጣቸው ነፃና ዴሞክራሲያዊ ምርጫ እንዲደረግ የተደረጉ እንትኖች የሚናቋሩ ይሄ ትልቅ ክፍተት ነው፣ ከዚህ በፊት ያልነበረ። ፐርፌክት አይደለም። ብዙ ይቀራል። ኢንስቲትዩሽን ዲሞክራሲያዊ ኢንስቲትዩሽኖችን መገንባት ብዙ ሂደት አለው፣ ብዙ ሌበር አለው፣ ብዙ እነኚህን መጠቀም አለብን። ግን ሂደቱ ተጀምሯል። ይሄ ምርጫ መደረጉ ወሳኝ ነው። ይሄ ምርጫ ከተደረገ በኋላ መዋቅራዊ የሆኑትን ከህገ መንግስት ጋር ከዚህ ካለው በማንነት በብሄር ወይም በቋንቋ ላይ ብቻ የተመሰረተ ፌዴራሊዝም ይሄ አሜንድ መደረግ አለበት፣ መስተካከል አለበት። በተለያየ ደረጃ አገሪቱ የገጠሙ ችግሮች ታክል ለማድረግ እንግዲህ ብዙ ኢዲፔንስ የትኛው ድርጅት በምን ፕሮግራም እንደሚመጣ ግን በዋነኝነት ከህገ መንግስትና ከፖለቲካዊ ችግሮች ጋር ያሉት፣ ከማንነት ጋር ከብሔር ፌዴራሊዝም፣ ከቋንቋ ፌዴራሊዝም ጋር ያለው ጉዳይ በደንብ ተጠንቶ ዲቤት ተደርጎ ህዝብን አሳትፎ ማስተካከያዎች ከተደረጉ ሌሎች ማህበራዊ ኢኮኖሚያዊ፣ ሌሎችን ችግሮቻችንን ለመፍታት ቅድመ ሁኔታ እነኚህ ህገ መንግስት ጋር እና ከመዋቅራዊ ከሆኑ ስትራክቸራ ከሆኑ ከፌደራል ዲዛይን ጋር የተያዙ ፌደራል ተብሎ ካለው አሁን ከምናውቀው ስራ ጋር የተያዙ ማስተካከያዎች እና ሪፎርሞች ቀዳሚ የሆነውን ስፍራ ካገኙ እና መፍትሄ ካገኙ ሌሎቹን ችግሮቻችንን ለመፍታት መደላድል ይሆናሉ፣ መሰረት ይሆናሉ የሚል እምነት ያለኝ እና ትኩረቱም የሚመጣው መንግስት እነኚህን የማስተካከል ፕላስ ደግሞ የብሔራዊ እርቅና መግባባት በየደረጃው የኤሊት ብቻ ሳይሆን በህዝቡም ውስጥ ያሉትን ህመሞች፣ ትጋቶች የሚያክሙ መድረኮች ተዘጋጅተው እነኚህም እንደ አንድ ትልቅ የፖለቲካዊ ፋይዳ ያላቸው የእርቅና የመግባባት ሁኔታዎች መፈጠር አለባቸው ላሉ አቶ ናምን ዘለቀ የቀድሞ የአርበኞች ግንቦት ሰባት ከፍተኛ አመራር አካልና የውጭ ጉዳይ ኃላፊ ዶክተር ዮሐንስ ገዳሙ በጆርጂያ ግሪንት ኮሌጅ የፖለቲካል ሳይንስ መምህር ስለ ቃለ ምልልሱ እናመሰግናለን። እኛም እናመሰግናለን። ካሳ በጣም እናመሰግናለን። አቶ ካሳውን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።